Yeah, this is Yami Ricardum's Radio Tabeano. Many of those who will have been directly affected by the shooting uh, may be migrants to New Zealand. The New Zealand government New Zealand. They have been very active in New Zealand. እነሱ እኛ ማለት ናቸው። በሁለት መስጊዶች ላይ የደረሰውን ጥቃት አስመልክቶ የኒውዚላንድ ጠቅላይ ሚኒስትር ከሰጡት አስተያየት የተቀነጨበ ነው የሰማችሁት። ዝርዝሩ በዕለቱ አብይ ርዕስ ይዘነዋል። ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ አርብ መጋቢት 6 ቀን 2011 ዓ ም ምሽት ተረኛ አስተናጋጆች ሰለሞን ክፍሌና አዳነት ፍሳሀየንን አብረናችሁ እናመሻለን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። ኒው ዚላንድ ውስጥ ክራይስት ቸርች በሚገኙ ሁለት መስጊዶች ላይ ዛሬ በተከፈተ ተኩስ ቢያንስ 49 ሰዎች ተገድለዋል። የሀገሪቱ ጠቅላይ ሚኒስትር ጃሴንዳ አርደርን አስከፊ የኃይል ተጠቃሚነት ተግባር ብለውታል። ሁለት ወንዶችና አንዲት ሴት ታስረው አንድ ሰው ወደ ኋላ ተለቋል። ማናቸውም ቢሆኑ የጸጥታ ክትትል የሚደረግባቸው አልነበሩም ብለዋል አርደርን። አንድ የ28 ዓመት ዕድሜ ወጣት የግድያ ክስ ተመስርቶበታል። የፖሊስ ኮሚሽነር ማይክ ቡሽ በገለጹት መሰረት ነገ ፍርድ ቤት እንዲቀርብ ይጠበቃል። ቡሽ የሰውየውን ማንነት ከመግለጽ ተቆጥበዋል። የኒው ዚላንድ ቴሌቪዥን ግን ተጠርጣሪው ግራፍተን ከተባለው ኒው ሳውት ዌልስ የመጣ ፕሪንተን ታርተን ነው ብሏል። የአውስትሬሊያ ጠቅላይ ሚኒስትር ስካት ሞሪሰን ተከሳሹ የሀገራቸው ዜጋ መሆኑን አረጋግጠዋል። ጽንፈኛ የቀኝ ክንፍ ነውጠኛ አሸባሪ ነው ሲሉ ገልጸውታል። ዋናው ተጠርጣሪ የማጥቃቱን ተግባር ጭንቅላቱ ላይ በታሰረ ካሜራ በፌስቡክ በኩል በቀጥታ እንዲሰራጭ አድርጓል። በአንደኛው መስጊድ ላይ ሰዎች እንዴት እንደተገደሉ ያሳያል። ሶሻል ሚዲያዎች ዘግናኝ የተባለውን የግድያ ምስል እንዲያስወግዱ ተጠይቀዋል። የአቪዬሽን መርማሪዎች ባለፈው እሁድ ኢትዮጵያ ውስጥ ተከስክሶ የመቶ ሀምሳ ሰባት ሰዎችን ሕይወት ባጠፋው የኢትዮጵያ አየር መንገድ ቦይንግ ጄት አውሮፕላን ላይ አንድ ባልተለመደ አቅጣጫ የሰፈረ የሚዛን ጥበቃ መሳሪያ ማግኘታቸው ታውቋል። ስለ ጉዳዩ እውቀት ያላቸው ምንጮች የሚዛን ጥበቃው መሳሪያ ያልተለመደ አቀማመጥ ባለፈው ጥቅምት ወር ከተከሰከሰው የኢንዶኔዥያ ላየን ኤር ጄት አውሮፕላን ጋር እንደሚመሳሰል ገልጸዋል። የአውሮፕላኑ የበረራ መረጃና ድምፅ የሚቀርጹ ቋቶች ለምርመራ ፈረንሳይ መግባታቸው የሚታወቅ ነው። በሳተላይት የተመዘገበ መረጃ ባሳየው መሠረት፣ የኢትዮጵያው አየር መንገድ በረራ 302 እና 189 ሰዎች ያለቁበት የኢንዶኔዥያው ላየን ኤር በረራ 610 አውሮፕላኖች በመቶዎች ጫማ ለሚቆጠር ርቀት አቅጣጫ አልባ ላይና ታች እየተንገዳገዱ ይበሩ ነበር ተብሏል። ይህም አብራሪዎቹ አውሮፕላኖቹን ለመቆጣጠር ይታገሉ እንደነበር ያሳያል። ሁለቱም የአውሮፕላኖቹ ሠራተኞች ወደ ተነሱባቸው ማረፊያዎች ለመመለስ ጠይቀው ነበርም ተብሏል። ሁለቱም አደጋ የደረሰባቸው አውሮፕላኖች ቦይንግ 737 ማክስ 8 የተባሉ አዲስ ጄቶች መሆናቸው ተዘግቧል። ዩናይትድ ስቴትስና ከ30 በላይ የሚሆኑ ሌሎች አገሮች ኢትዮጵያ ላይ ከደረሰው አደጋ በኋላ ቦይንግ 737 ማክስ ጄት አውሮፕላኖች እንዳይበሩ አግደዋል። አምስት ሺህ የሚሆኑ ቦይንግ 737 ማክስ ጄት አውሮፕላኖች እንዲመረቱ ታዞ ስለነበር ኢንዱስትሪው የፋይናንስ ችግር ሳይገጥመው እንደማይቀር ተተንብዮአል። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አሕመድ ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር በስልክ መነጋገራቸውን ፋና ብሮድካስቲንግ ዘግቧል። ፕሬዚደንት ትራምፕ የኢትዮጵያ አየር መንገድ ጠንካራ ተቋም መሆኑን የገለጹ ሲሆን ሀገራቸው አስፈላጊ በሆነበት ጊዜ ሁሉ የቴክኒክ ድጋፍ ለማድረግ ፈቃደኛ መሆኗን ገልጸዋል። ፕሬዚዳንቱ በኢትዮጵያ ባለፉት ወራት ለተካሄዱ ሁሉን አቀፍ ለውጦች ያላቸውን ድጋፍ ገልጸዋል። እንዲሁም መሪዎቹ በሀገራቱ መካከል ያለውን የረጅም ጊዜ ግንኙነት የበለጠ ለማጠናከር መስማማታቸውን ከጠቅላይ ሚኒስቴር ጽህፈት ቤት የተገኘ መረጃ ማመልከቱን ፋና ብሮድካስቲንግ ጠቁሟል። የዩናይትድ ስቴትስ ወታደራዊ ኃይል ከአንድ ሳምንት ባነሰ ጊዜ ውስጥ በአልሻባብ አማጽያን ላይ ሦስት የአየር ድብደባ አካሂዷል። የአፍሪካ ኮማንድ ወይም እዝ በገለጸው መሠረት ባለፈው ረቡዕ በታችኛው ጁባ ክልል ማላይል አጠገብ በተካሄደው የአየር ድብደባ ሦስት አማጽያን ተገለዋል። አካባቢውን ይጠብቁ በነበሩ የሶማሊያ ብሔራዊ የጸጥታ ኃይሎች ላይ ይተኩሱ የነበሩ አማጽያን ኢላማን ያደረገ ራሱን የመከላከል የአየር ድብደባ ነው ብሏል የአፍሪካ ኮማንድ። አሜሪካውያን ወታደሮች መሬት ላይ አልነበሩም ተብሏል። ባለፈው ማክሰኞ ደግሞ በታችኛው ሸበሌ ክልል አካባቢ ሁለት የአልሻባብ አማጽያን በአየር ድብደባው ተገለዋል። ባለፈው ሰኞ በሶማሊያ ብሔራዊ ሰራዊት ወታደሮችና የሶማሊያ አጋሮቻቸውን ያማክሩ በነበሩ የአሜሪካ ወታደሮች ላይ ጥቃት የከፈቱ ስምንት አማጽያን በአየር ድብደባው ተገድለዋል። አድማጮች ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የአውሮፓ ሕብረት መሪዎች የብሪታንያ ፍቺ ለመጠናቀቅ የቀረው ጊዜ ሁለት ሳምንታት ብቻ በመሆኑ ትዕግስታችን እያለቀ ነው የሚል ማስጠንቀቂያ ሰጥተዋል። ሕብረቱ ጊዜ ሊያራዝምላት የተዘጋጀ ቢሆንም ከባድ ቅድመ ግዴታዎች ያስቀምጥባታል ተብለዋል። ከቅድመ ግዴታዎቹ አንዱ የሚራዘመው ጊዜ ረዘም ያለ ከሆነ ብሪታንያ ከህብረቱ ለመውጣት ሌላ ህዝበ ውሳኔ እንድታካሄድ መጠየቅን ሊያካትቱ ይችላሉ በማለት የህብረቱ መሪዎች አስጠንቅቀዋል። የብሪታንያ ታችኛው ምክር ቤት እንደገና ህዝበ ውሳኔ የማካሄዱን ሐሳብ እንደማይቀበል ትላንት በሰጠው ድምፅ ወስኗል። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ የአውሮፓ ህብረት 27 ሌሎች ሀገሮች መሪዎች የብሪታንያን የመውጣት ጊዜን ቢያንስ እንደ አውሮፓ አቆጣጠር እስከ ሰኔ ወር መጨረሻ እንዲያራዝሙ በመጪው ሐሙስ ይጠይቃሉ። ፕሬዝደንት ዶናልድ ትራምፕ ከሜክሲኮ ጋር በሚዋሰነው ድንበር ግንብ ማሰሪያ ገንዘብ ለማግኘት እንዲያመቻቸው ሲሉ ያወጁትን የአስቸኳይ ጊዜ ሁኔታን እንደማይቀበል የዩናይትድ ስቴትስ ምክር ቤት ዛሬ በኦፊሴል አስታውቋል። በሪፑብሊካውያኑ ከሚመራው የሀገሪቱ የህግ መወሰኛ ምክር ቤት አስራ ሁለት ሪፑብሊካውያን ሴናተሮች አዋጁን በመቃወም ውሳኔ ላይ ከዲሞክራቶች ጋር ተባብረዋል። ሴናተሮቹ ፕሬዚደንቱ በድምፅ መብቴ ይሽረዋለሁ ሲሉ ያሰሙትን ዛቻ ከቁም ነገር ሳይቆጥሩ ነው ውሳኔውን ያሳለፉት። የሀገሪቱ ምክር ቤት ብሔራዊ የአስቸኳይ ጊዜ አዋጅን በኦፊሴል አልቀበልም ሲል ለመጀመሪያ ጊዜ መሆኑን የገለጹት የኒውዮርክ ተወካይ ሻክ ሹመር ይህ የሚዘወተረው ድምፅና ዕለት አይደለም ብለዋል። የሜይን ተወካይ ሪፐብሊካዊት ሴናተር ሱዛን ኮሊንስ ደግሞ ትራምፕ ከሜክሲኮ ጋር በሚዋሰነው ድንበር ጸጥታ ለማጠናከር የሚያደርጉትን ጥረት እደግፋለሁ ብለዋል። ነገር ግን ምክር ቤቱን ረግጠው እንደሄዱ አልደግፍም ሲሉ አስገንዝበዋል። ፍልስጤማውያን ዛሬ ሁለት ሮኬቶችን ወደ ቴል አቪቭ ከተኮሱና እስራኤል ከአንድ መቶ በላይ የሐማስ ኢላማዎችን ካጠቃች በኋላ በእስራኤልና ጋዛ መካከል ውጥረት ሰፍኗል። ከኢየሩሳሌም የሊንዳ ግራድስቴን ዘገባ ደርሶናል። ትዝታ በላቸው ታቀርበዋለች። ሁለቱ ረዥም ርቀት ተምዘግዛጊ ፋጅር ሰባ አምስት ሮኬቶች ከጋዛ ወደ ቴል አቪቭ ሲተኮሱ ከ2014 የእስራኤል ጋዛ ጦርነት በኋላ ለመጀመሪያ ጊዜ ነው። እስራኤል ራሷ እንዳለችው የሐማስ ባህር ኃይል ኮማንዶዎችን ጨምሮ ከመቶ በላይ ጋዛ ውስጥ የሚገኙ የሐማስ ኢላማዎች በመደብደብ ምላሽ ሰጥታለች። የሮኬት ጥቃቱን ቀድሞ ያደረሰው ማን እንደሆነ ገና ግልጽ አይደለም። የእስራኤል ጦር ሰራዊት ባለስልጣናት ስህተት ሊሆን ይችላል ካሉ በኋላ፣ አሁንም ግን ኃላፊነቱን መውሰድ ያለበት ጋዛን የሚቆጣጠረው እስላማዊ የሐማስ እንቅስቃሴ ነው ብለዋል። የ24 ኒውስ ዘጋቢው መሐመድ አልቃሲም ሐማስ በአሁኑ ወቅት ከእስራኤል ጋር ጦርነት ውስጥ የመግባት ፍላጎት የለውም ይላል ሮኬቶቹን የተኮሰው ማን ሊሆን እንደሚችል በገንዘብ እወራረዳለሁ በእርግጠኝነት ሐማስ አይደለም ሐማስ ከቅርብ ጊዜ ወዲህ ጥብቅ ቁጥጥር እየተደረገበት ነው። ጂሃዳዊ እስላማዊ እንቅስቃሴ ከጋዛ ሰርጥ ወደ እስራኤል ሮኬቶችን ወይም ሚሳይሎችን በተኮሰ ጊዜም ደስተኛ አልነበረም። እነዚህ የድንበር ተሻጋሪ ጥቃቶች የደረሱት አንድ የግብፅ ልዑካን ቡድን እስራኤልና ሐማስን ለመሸምገል በያዘው ጥረት ጋዛን እየጎበኘ ባለበት ወቅትና በእስራኤል ምርጫዎች ከመካሄዳቸው አንድ ወር በፊት ነው። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዘገባዎች የአንዱን ለቅምሻ መንግስቱ ኃይለማርያም ሊጠየቅባቸው የሚችሉት ያለ ሕግ በፍየል ወጠጤ በራሱ እንኳን በደርግ በነበሩት የጥር ሀያ ስድስት ስልሳ ዘጠኝ ጉዳይ አለ። እንደገና በአስራ ዘጠኝ ሰማንያ አንድ የግንቦት መፈንቅለ መንግስት የተገደሉት ጀነራል ይሄን ሁሉ ሊጠየቅበት ይችላል። ማን ነው በኢትዮጵያ በአስራ ዘጠኝ ስልሳ ስድስት እስከ ሰባ ሰባ አንድ በነበረው ሁኔታ ውስጥ ተጠያቂ የማይሆን እና ይህንን ጥያቄ የመጠየቅ የሞራል መብት ያለው ማን ነው? እጁ ከደም የነጻ ሰሆኖ መጠየቅ ያለበት የቀደሙት አቶ ነሲቡ ስብሐት እርሳቸውን ተከትሎ የሰማችኋቸው ደግሞ አቶ መስፍን ከበደ ናቸው። የቀድሞውን የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለ ማርያም ለፍርድ ይቅረብና የለም አይጠየቅም ሲሉ ተከራካሪዎች ግራና ቀኝ በሰጥ አገባ ይሟገታሉ። በሁለተኛው አጋማሽ ጠብቋቸው። አሁን የዕለቱ አብይ ርዕስ ክራይስት ቸርች ኒውዚላንድ ውስጥ በሚገኙ ሁለት መስኪዶች ላይ በደረሰ ጥቃት እስካሁን ባለ መረጃ መሠረት 49 ሰዎች ሞተው ከ20 በላይ መቁሰላቸው ተገልጿል። ከጥቃቱ ጋር በተያያዘ ሦስት ወንዶችና አንዲት ሴት በቁጥጥርም ስር ውለዋል። ጎረቤት አውስትሬልያ በሰጠችው አስተያየት ጥቃቱን ያደረሱት አክራሪ ቀኝ ክንፍ ሽብርተኞች ናቸው ብላለች። ከሲድኒ ፊልመርሰር የላካውን ዘገባ አዲሱ አበበ ያቀርባል። ዛሬ አርብ በቀትር የጁማ ጸሎት ላይ የነበሩ በመቶዎች የሚቆጠሩ የእምነቱ ተከታዮች እንደተሰበሰቡ ነበር፣ በሁለቱ የክራይስትቸርች ከተማ መስጊዶች ላይ ጥቃቱ የተሰነዘረው። አህመድ አል ማሐሙድ ለኒውዚላንድ ቴሌቪዥን በሰጠው ቃል ከጥቃቶቹ አንዱ እንዴት እንደተከሰተ ይናገራል። ብዙ ጥይቶች የጎረሰ አንድ ትልቅ ጠመንጃ ይዘው ወደ መስጂዱ ተጠጋ። ከዚያም ሁሉም ላይ በሩም ታ መተኮስ ጀመረ። ሰውም በሩን እየከፈተና መስኮቶቹን እየሰበረ ማምለጥና መሮጥ ያዘ። አንድ የ28 ዓመት ተጠርጣሪ በቁጥጥር ስር የዋለ ሲሆን ነገ ቅዳሜ ፍርድ ቤት ይቀርባል ተብሏል። የአውስትሬልያ ጠቅላይ ሚኒስትር ስካት ሞሪሰን እንደ ገለጡት በቁጥጥር ስር የዋለው ተጠርጣሪ አውስትሬልያዊ ዜጋ ነው። ሲገልጹትም ቀኝ ክንፍ አክራሪ ሽብርተኛ ነው ብለውታል። የኒውዚላንዷ ጠቅላይ ሚኒስትር ጃሲንዳ አርደርን በበኩላቸው ሲናገሩ ዕለቱ ከጨለማ ቀናት አንዱ ነው ብለው ድርጊቱም የሽብርተኞች ጥቃት እንደሆነ አመልክተዋል። የዚህ ጥቃት ብዙዎቹ ሰለባዎች ኒው ዚላንድ የሚገኙ ፍልሰተኞች ሊሆኑ ይችላሉ። ስደተኞችም ሊኖሩበት ይችላል። ኒው ዚላንድን ሀገራቸው ለማድረግ የወሰኑ ማለቴ ነው። ደግሞም ሀገራቸው ነች ኒው ዚላንድ። እነሱ እኛ ማለት ናቸው። ይህን ጥቃት የፈጸሙ ወገኖች ግን ከእኛ አይደሉም። ኒውዚላንድ ውስጥ ቦታ የላቸውም። ከጥቃቱ በኋላ ኒውዚላንድ ላይ የሚሰማው የሽብር ስጋት ከአነስተኛ ወደ ከፍተኛ ደረጃ ደርሷል። የጥቃቱ አድራሽ ተጠርጣሪዎች በሙሉ ስላልተያዙ ሕዝቡ ሕዝቡ ጥቃት ከደረሰበት መስጊድ ራቅ እንዲል ፖሊስ አስጠንቅቋል። መስጊዱም ራሱ ላልተወሰነ ጊዜ ዝግ እንዲሆን ባለሥልጣናት ተናግረዋል። ከተማይቱ የተወረረች ያህል ጸጥታ የሰፈነባት ብትሆንም እስካሁን ዝግ ሆነው የቆዩት ትምህርት ቤቶች ግን ተከፍተዋል። የኒውዚላንድ ጦር ኃይል አንዲት መኪና ላይ የተጠመደ ፈንጂ ማምከኑም ታውቋል። መሐመድ ጀማል ከታጣቂዎቹ አንዱን እንዳየው እንዲያውም ፊት ለፊት እንደተፋጠጠ ይናገራል። አልፎኝ ሄደ። እኔም ስማ አንተ፣ ምን እያደረክ ነው አልኩት። መልስም አልሰጠኝ፣ ግን ትኩር ብሎ አየኝ። ከዚያም በተርታ ከአጠገቤ ተነስቶ መተኮስ ጀመረ። እኔም ሮጬ አመለጥኩ። ብዙዎች ሞቱ፣ የቈሰሉም ነበሩ። በማኅበራዊ ስብጥሯ በምትኮራራውና የአራት ነጥብ አምስት ሚሊዮን ሕዝብ መኖሪያ በሆነችው ኒውዚላንድ ትናንት ሐሙስ የደረሰው ጥቃት ያልተጠበቀ መሆኑ ይነገራል። እናም ይህን የሽብርተኞች ጥቃት ዩናይትድ ስቴትስ አጥብቃ አውግዛለች። ፕሬዚዳንት ዶናልድ ትራምፕ ዘግናኝ ግድያ ሲሉ የገለጡት ይህ ጥቃት አረመናዊ የጥላቻ ድርጊት እንደሆነም አመልክተዋል። ቀደም ሲልም ከዋይት ሃውስ ቃል አቀባይዋ ሳራ ሳንደርስ ይፋ ባደረጉት መግለጫ ዩናይትድ ስቴትስ ድርጊቱን በጽኑ እንደምታወግዝ አመልክተው ሰለባዎቹንና ቤተሰቦቻቸውን በጸሎታችን እናስባቸዋለን ሲሉም አስፍረዋል። አክለውም ይህን አስከፊ ድርጊት በመኮነን ከኒውዚላንድ ሕዝብና መንግሥት ጎን እንቆማለን ብለዋል። አሁን ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የተባበሩት መንግስታት ድርጅት በወደቀው ኢትዮጵያ አየር መንገድ አውሮፕላን ሕይወታቸውን ላጡ ባልደረቦቹ በዛሬው ዕለት የአበባ ጉንጉን በማስቀመጥ የመታሰቢያ ሥነ ሥርዓት አካሂዷል። በአደጋው ከሞቱት መካከል 21 በተለያዩ ተቋማት ሲሰሩ የነበሩ የመንግሥት ድርጅቶች ባልደረቦች አሉበት። ቢሮው ዩናይትድ ስቴትስ የሆነው የካቶሊክ እርዳታ ድርጅትም አራት ኢትዮጵያውያን የአዲስ አበባ ቢሮ ባልደረቦቹ በአደጋው ሕይወታቸውን አጥተዋል። ቆንጅታዬ ዘገባውን ታቀርባለች። በሥነ ሥርዓቱ ላይ ለአደጋው ሰለባዎች የመታሰቢያ የአበባ ጉንጉን ያኖሩት ዋና ጸሐፊ አንቶኒዮ ጉቴረሽ በአደጋው የሞቱትን የመስሪያ ቤታችንን ቤተሰብ አባላት ብቻ ሳይሆን የሌሎችም አጋሮቻችን የሆኑ የሲቪል ማህበረሰብና የሰብአዊ እርዳታ ተቋማት ባልደረቦችን ጨምሮ ሕይወታቸውን ያጡትን ሁሉ በአንድነት በታላቅ ሐዘን እናስባቸዋለን ብለዋል። ሰድነስ ሶሊዳሪቲ ቱ ፔ ትሪቢት ቱ አር ፌሎ ዩኤን ፋሚሊ ሜምበርስ በዚህ እጅግ የመረረ ሐዘን ላይ ላሉት ቤተሰቦቻቸውና ወዳጆቻቸው ሁሉ ለኢትዮጵያ ሕዝብና መንግስትም እጅግ ጥልቅና ልባዊ ሐዘናችንን እንገልጻለን። ያጣናቸው ሠራተኞቻችን በስብጥራቸው ከተለያዩ ሀገሮች የሆኑ በተለያየ ደረጃ በተለያዩ ተቋማቶቻችን ይሰሩ የነበሩ እንደመሆናቸው የድርጅታችን ነጸብራቅ ናቸው ያሉት አንቶኒዮ ጉቴሬሽ የጋራ ተልእኮቻችንን ስንቀጥልም የእነሱን አገልግሎት እናስታውስ፣ እናክብራቸው፣ በእነሱ ልዩ ተምሳሌትነትም እንበረታታ ብለዋል። ባለፈው እሁድ በተከሰከሰው የኢትዮጵያ አየር መንገድ አውሮፕላን ህይወታቸውን ካጡት መካከል የአውሮፕላኑን የበረራ ሰራተኞች ጨምሮ 17ቱ ኢትዮጵያውያን ሲሆኑ አራቱ ዋና ቢሮው ዩናይትድ ስቴትስ ቦልቲሞር የሆነው የካቶሊክ እርዳታ ድርጅት ካቶሊክ ሪሊፍ ሰርቪስስ የተባለው የሰብአዊ እርዳታ ድርጅት የኢትዮጵያ ቢሮ ሰራተኞች ነበሩ። የበጎ አድራጎት ድርጅቱ ዋና መስሪያ ቤት አደጋው እንደደረሰ ባወጣው መግለጫ በባልደረቦቹ ህልፈት እጅግ ማዘኑን ገልጿል። አራቱ ሰራተኞች በህይወት ዘመናቸው የሰብዓዊ ረድኤት ስራ ሊደቅን የሚችለው አደጋና የሚጠይቀው መስዋዕትነት ሳይበግራቸው የመስሪያ ቤታችንን ተልእኮ ለማሳካት ያለመታከት ላበረከቱት አስተዋጽኦ እናከብራቸዋለን ብሏል። የበጎ አድራጎት ድርጅቱ የኢትዮጵያ ቢሮ የሰው ኃይል አገልግሎት ስራ አስኪያጅ የሆኑትን ወይዘሮ አይና ዓለም ደመቀን ትናንት ማምሻውን ከአዲስ አበባ በስልክ አግኝተናቸዋል። አራቱም ባልደረቦቻቸውን በእድሜም በትምህርት ብቃታቸውም ገና ብዙ መስራት በሚችሉበት እድሜ ተነጠቅን፣ ቤተሰቦቻቸውም ለመረረ ሐዘን ተጋለጡ ብለዋል። አመሰግናለሁ። መቼም እንደዚህ አይነት በጣም አሰጋቂ የሆነ አደጋ እውነት ለመናገር አብረን ከሚሰሩት ሰዎች መካከል የሚሆን ነገር መሆኑ በጣም ለእኛ አስደንጋጭ ነበረ። መጀመሪያ ወሬውን ልሰማ ማለት ነው እና በጣም ሁላችንም አዝነናል። ያለ ብቻ ሳንሆን ያለ ኢትዮጵያ ሕዝብ የዓለምን ሕዝብ ሁሉ ያዘነበት ከፍተኛ አስጠቃቂ አደጋ ነው ማለት ይቻላል። አራት ባልደረቦቻችሁ ናቸው በዛ አውሮፕላን ውስጥ የነበሩት? አዎ አራት ናቸው እና ለስልጠና ወደ ናይሮቢ፣ እኛም ሪጂናል ኦፊሳችን እዛን ያለው በሪጅኑና በካንትሪ ፕሮግራሙ ማለት በሲያሪስ ኢትዮጵያ ጋር የተገናኘ ትሬኒንግ ነው እንግዲህ ሊወስዱ ሄደው ይሄንን እንግዲህ አሳዛኝ የሆነ አደጋ የደረሰባቸው። እስቲ የአራቱንም ስማቸውንና የስራ ድርሻዎቻቸውን የነበረውን ይግለጹልን። እሺ ከአራቱ ሰዎች መካከል አንዷ ሴት ነች። ከሴቷ ብጀምር ሳራ ቻላቸው ትባላለች። የሂሳብ ባለሙያ ነች ሲያሬስ ቁጥጥኛ መታያት በተለያዩ ዲፓርትመንቶች እዛ ጀምራል። አሁን ደግሞ ሌላ ወደ ፕሮግራም ዲፓርትመንት ላይ በግራንት ማኔጅመንት ስራ የነበረችው አንዱ አሳነች። ሌላው ጌትነት በሙያው እንደዚህ የፕሮክመንት ሰው ነው። ብዙ ከቃዙዎች ጋር በተገናኘ ሙያ የነበረው ሰው ነው። ሶስተኛው ሙሉ ሰው አለሙ ይባላል ፋይናንስ ዲፓርትመንት ውስጥ በሲኒየር ፋይናንስ ኦፊሰር ሆኖ ሲሰራ የነበረ ነው። አራተኛው አቶ ስንታየው አይመኩ ይባላል። እሱም ከቀዙ ሴዎች ጋር በተገናኘ ማኔጀር ሆኖ ሲሰራ የነበረ ነው። እና እነዚህ ባለሙያዎች ናቸው። ሁለቱ በእድሜያቸው መካከለኛው ሰላሳ ውስጥ ያለ እድሜ ሲሆን ሁለቱ ደግሞ መካከለኛ አርባ እድሜ ውስጥ የሚገኙ ባለሙያዎች ነበሩና ከትምህርትም ደረጃም ቢሆን ከስራም ባላቸው የሙያ ደረጃ በጣም የተመሰገኑ ሰዎች የነበሩ ናቸው። ገና ብዙ ይሰራሉ ተብለው የሚገመቱ ሰዎች ናቸው እና በጣም ነው ነው ልባችን የተነካው በተለይ ባላቸው ከሰው ጋር የመግባባት ችሎታቸው ከስራውም አኳያ ቀላል የሚባል አይደለም። ኤ ኦርጋናይዜሽን መስራት ማለት መደበኛ ስምንት ሰአታችንን ጠብቀን የምንሰራ ሰዎችም አይደለን። በተለያየ ጊዜ ቅዳሜ ሁሉ ገብቶ መስራት አለ፣ ከስራ ሰአት ውጭ መስራት። ቤተሰቦች አሏቸው። ያሏቸው የተወሰኑቱ እንደምንረዳው ባለትዳርና የልጆች አባቶች አሉባቸው። የሳራን አላወቅኩኝም። ሳራና ሙሉ ሰው ትዳር አልመሰረቱም። ስንታየውና ጌትነት ናቸው ትዳር የመሰረቱት። ጌትነት የአንድ ልጅ አባት ነው፣ ባለትዳርና የአንድ ሴት ልጅ ስንታየው፣ ባለትዳርና የሶስት ልጆች አባት ነው። ሳራም ደግሞ ጮኛ ኖሯት ለማግባት ሀሳብ ላይ የነበረች ነበረች። ቅርብ ጊዜ ነው በተገዛችው ሁለት ወር እንኳን ያለው አይሆናትም። እንደዚህ ነው ትንሽ ወቅት እንደው ምን አይነት ሁኔታ ላይ ናቸው ቤተሰቦች? ያ እንግዲህ የኢትዮጵያ ሕዝብ ጎረቤቱ፣ ምኑ፣ የመስሪያ ቤት ሰው እንግዲህ እየተመላለሰ እያጽናና ነው የሚገኘው። በጣም ከባድ ነው። ቅድም እንዳልኩት ሰው መቼም አስከሬን ይዞ ካልቀበረ ትንሽ እንግዲህ፣ ብዙ ጊዜ በባህላችን ያው እርማችንን ካወጣን በኋላ ትንሽ የመረጋጋት ነገር ይኖራል። እነዚህ ግን እስካሁን ብዙ ምንም ተጽናኒ ማለትም የሚያስቸግር ሁኔታ አለ። ቤትነት ጋ የሚሄድ ቄሶች ነበሩ እና እነሱም ምንድነው ምንም ምንም ነገር አንበላም ብለው ነው ቤተሰቡ እናቱና እህቶቹ ምንም ምግብ የሚባል ውሃ የሚባል ነገር አንጠጣም ብለን ቤቶች እንዴት እንደ ተደርጋላቸው ብለን ከአንድ ሰዓት በላይ ትምህርት እየሰጧቸው ነበር። እዛው ከለጠጠኞቹ እንደሰማሁት ምንም አንቀምስም ብለዋል ማለት ነው እንግዲህ የተባለ ቅራለ ሌሎችም ዛው እንግዲህ ተመሳሳይ ነገር ነው የሚኖሩ ይከብዳል። በቢሮም ደረጃ ለሁላችንም ከባድ ነው። ያ ቢሮ ዝግ ነበር። ያው ውስጥ መቅሱም እየደረሰን ድንጋጤ ምንም ስላለ ብንገባም ድርጅቱ ሰራተኛውን ሰዎች ኢኮሎጂካሊ ብዙዎቹ ሊቸገሩ ይችላሉ፣ በሚል ከታንዛኒያ እና ከኡጋንዳ ፕሮፌሽናል ካውንስለርስ ናቸው መው ዛሬ ቀኑ ሙሉ እውነትም በጣም የሚጠቅም አይነት ትምህርት ነው ያደረጉት። ረዳ ሰራተኛው ቀላል እንዳልሆነ እነሱም ቀላል እንዳልሆነ እነሱም ማውቀዋል። ምክንያቱም አሁን ለምሳሌ ያህል የፒሳ ክፍልን ብንወሰድ አብረው በግሩፕ ነው እንግዲህ ሰው የሚቀመጠው ዞር ብለን እዚህ ጋር የሚቀመጠውን ሰው ባዶ ጠረጴዛና ወንበር ማየት ራሱ እንግዲ ምን ያህል የሚያስቸግረው እውነት ነው። አራት ሰው አንድ ሰው እንኳን ምን ያህል እንደሚቀዱ እንኳን አራት ሰው፣ ቅርብ ጊዜ ነው ደግሞ ፕሮሞሽን ያገኙ በተለይ ሶስት ነው እና አሁንም የሚሄዱበት ሙያው ባገኙት የስራ ደረጃ መሰልጠን ስላለባቸው ነው። እንግዲህ አንዳንድ ጊዜ እግዚአብሔር የሚወደን የሚመርጠውን ያውቃል። እንደሚባለው አይነት ተመርጠው ይሄዱ ናቸው ጊዜ ነው የማስበው ለመጨረሻ በመጨረሻ የምንችለው ምንድነው ለቤተሰቦቻቸው ለጓደኞቻቸው፣ ለወዳጆቻቸው፣ መስራ ባልደረቦች፣ ሁሉንም እኔንም ጨምሮ ማለት ነው መጽናናትን እንዲሰጡ ነው የሚመኘው። እሺ ወይዘሮ አይነ አለም ደመቀ ለመላ ባልደረቦቻችሁ የሲ አር ኤስ ቤተሰብ ለቤተሰቦቻቸውም፣ ቤተሰቦቻቸውን ደግሞ ተከታትለን ልናነጋግራቸው እንሞክራለን። ሀዘናችንን እንገልጻለን፣ መጽናናትን እንመኛለን። የካቶሊክ እርዳታ ድርጅት የሰው ኃይል ልማት ስራ አስኪያጅ ወይዘሮ አይን አለም ደመቀ ባልደረቦቻቸውን በብቃት በባህሪ ወዘተ በዝርዝር ያሰቡበት ረዘም ያለው የቃለ መጠይቅ ክፍል በዌብሳይታችን ይኖራል። ተከታተሉ አድማጮች። በቀጣዩ ርዕስም እዚሁ የኢትዮጵያ አየር መንገድ አውሮፕላን አደጋ ላይ እንቆያለን። እንኳን ብሔር ብሔረሰቦች ቀርቶ ሁላችሁም የዓለም ሕዝቦች ይኸው ናችሁ ከአፈር አታልፉም በሚል እግዚአብሔር ሊያስተምረን ነው የሚል ስሜት ነው የተሰማኝ። ይህንን ያሉት በአውሮፕላን አደጋው ሕይወቱን ያጣው የሀያ ሰባት ዓመቱ ሲድራክ ጌታቸው እናት ወይዘሮ ሚልካ ይማም ናቸው። ናይሮቢ የሚገኙት ወይዘሮ ሚልካ ልጃቸው ቅዳሜ ዕለት ወደ እርሳቸው እንዲመጣ በቈረጡለት ትኬት በማርፈዱ ምክንያት ሳይሳፈር ቀርቶ ትኬቱ ለማክሰኞ እንደተላለፈና በማግስቱ አደጋው በደረሰበት አውሮፕላን ላይ እንደተሳፈረ ገልጸዋል። ወይዘሮ ሚልካ እግዚአብሔር እኔንም የኢትዮጵያ ሕዝብንም በዚህ ውስጥ አንድ ነገር ሊያስተምረን ነው ብዬ አስባለሁ ሲሉ ደጋግመው ይናገራሉ። ጽዮን ማምሻውን ከናይሮቢ በስልክ አግኝታቸዋለች። ወይዘሮ ሚልካ ይማም ናይሮቢ ነው የሚገኙት። የአምስት ልጆች እናት ሲሆኑ በዚህ አደጋ ሕይወቱን ያጣው የ27 ዓመቱ ሲድራክ ጌታቸው ሁለተኛ ልጃቸው ነበር። ቅዳሜ ዕለት ወደ እርሳቸው እንዲመጣ በቆረጡለት ትኬት በማርፈዱ ምክንያት ሳይሳፈር ቀርቶ ትኬቱ ለእሁድ እንደተላለፈና በማግስቱ አደጋው በደረሰበት አውሮፕላን ላይ እንደተሳፈረ ገልጸዋል። ወይዘሮ ሚልካ እግዚአብሔር እኔንም የኢትዮጵያ ሕዝብንም በዚህ ውስጥ አንድ ነገር ሊያስተምረን ነው ብዬ አስባለሁ ሲሉ ደጋግመው ይናገራሉ። እንኳን ብሔር ብሔረሰቦች ቀርቶ ሁላችሁም የዓለም ሕዝቦች ይህችው ናችሁ፣ ከአፈር አታልፉም በሚል የማስተማሪያ መልእክት ነው የሚል ስሜት ነው ያለኝ ይላሉ። ማምሻውን ከሚገኙበት ናይሮቢ በስልክ አግኝቼ አነጋግሬያቸው ነበር። ስለ ልጃቸው በመናገር ይጀምራሉ። ነጆ የሚባል ቦታ የተወለደ ከግድ ሀገር የመጣ እዛ ነው የተወለደ። እንግዲህ በአስራ ዘጠኝ ዘጠና አንድ ነው የተወለደውና እንደ ፈረንጆች በአስራ ዘጠኝ ዘጠና አንድ ማለት ኦልሞስት ወደ ሀያ ሰባት አመቱን ወደ መጨረስ መሰለኝ አሁን ከኢትዮጵያ ወደ አንቺ ጋር እየመጣ አንቺ ወዳለሽበት እየመጣ ነበር። አዎ እዚህ ነበረ፣ በፊትም እዚህ ነበረ። እዚህ ቆይቶ ተመለሰ። አሁን ደግሞ ለተወሰነ ጊዜ እዛ ቆየና ወደዚህ መምጣት ፈለገ፣ ለአንድ አይነት ነገር እና በዛ መሀል ነው እንግዲህ ይሄ ነገር የተከሰተው። ሊመጣ ያለበት ቀን እሑድም ቀን አልነበረም። በሰባት ነበር። እንዲያውም በቃ ትኬት አሬንጅ ላረግለት በሰባት እንዲመጣ ትኬት ኦፊስ ሲሄድ ስድስት፣ ደግሞ እዚህ ስራ አቁመው ነበረ የናይሮቢ አየር መንገዶች እና ምንም በረራ አልነበረም። እና ትኬት ኦፊስ ምናልባት ነገም ቢቀጥል ስለሚችል ለሌላ ቀን ብታደረግለት ይመረጣል ሲሉኝ፣ ያው እንግዲህ እነሱ እንደ ምክር ነገር ነው የሰጡኝ እንጂ ለአድማውም ስለመቀጠሉ የሚያውቁት ነገር የለም። ግን ምክር ነገር ሲሰጡኝ ኦኬ እንደዛ ከሆነ ብዬ። ለቅዳሜ በዘጠኝ ቆረጥኩላት በዘጠኝ በቃ ይመጣል ብለን ስንጠብቅ ተደውሎ አንብጦታል ፍላይት ለነገ ጠዋት አስተካክለንለታል ብለዋል ያው ለእሑድ ማለት ለአስር ማለት ነው አስር ይመጣል ብለን ጠዋት አነጋግሬው ነበረ ራሴ እኔ ዛሬ ወደ ቸርች ስለምሄድ አልጠብቅህም ይጠብቅህ ሰው አላልኩም ከልዩ ጋር የምተዋወቃለሁ በቃ አሁን ፍተሻ ሁሉ ጨርሼ ውስጥ እየገባሁ ነው አለኝ በቃ የመጨረሻ ቃዶች ነበረ ያናገረኝ እንግዲህ ከዛ በኋላ ሆነ እንግዲህ ቸርች ጨርሼ ስመጣ ስወጣ ነው የሰማት ነው። የማውቀውም ነገር አልነበረኝም፣ እና ትንሽ ግራ የሚያጋባ ለመቀበልም ትንሽ የሚከብድ ነበረ። ለአእምሮ ትንሽ ይከብዳል፣ አልገባሽ እንዲ አይነት ነው ነገር። እግዚአብሔር ካላት ቻለ ምንም። በዘጠኝ ያመለጠው ለምን እንደሆነ ጠየቀሹ ነበረ። ዘገየናሉ፣ ቤት ውስጥ ዘገየ መሰለኝ። ገስከደባቸው መንገድ ላይ እስከሚደርሱ ና ሲደርስ ያ የቦርዲንግ ታይሙ አልፏል፣ አይቻልም ብለው እምቢ አሉት። ቢለምናቸውም እምቢ አሉት። ከዛ በቃ ለአስር አስተካከሉለት ለጠዋት። ከዛ የሚቀጥል ሌላ ፍላይትም ነበረ ምሽቱንም። የሚገርመውን እንዲያውም እሱን ነበረ እዛው ሲያናግሩ፣ ታዲያ ቀጥሎ የሚመጣ እኮ ሌላ አለ፣ በእርሱ ብታስተካክሉለት ምናምን ስል እስ እየሞከርን ነው ለማንኛው አለችኝ አክስቱ ዛለች የአባቱ እህት። በኋላ ቆይታ ደውዬ ስጠይቅ አይ በቃ ለነገ ጠዋት አድርገንለታል አለችኝ። በመሀል እንግዲህ እንደዚህ ሆነ። እዛ ላይ ኢትዮጵያ ህዝብ ሐዘን ነው መቼም እንግዲህ ብቻ አይደለም በእውነት የሚያሳዝን ነገር ነው። ልጃቸውን በማጣታቸው ሐዘናቸው የከፋ ቢሆንም አደጋው ለትምህርት ነው ብለው ያምናሉ። እንግዲህ አሁን በዚህ ውስጥ በእውነት አንድ የምረዳው ነገር ቢኖር እግዚአብሔር ይሄንን ነገር ያደረገው እንዲያውም የኢትዮጵያን ህዝብ የሚሆነ ነገር በዚህ ውስጥ ሊያስተምራን ነው ብዬ ምን ያስባለሁ በቃ ነገ ከነጎዲያ ዋስትና የለንም። በእርግጥ በተስፋ እንኖራለን ግን እንኑርበት አንኑርበት ዋስትና የለንም። ስለዚህ ዛሬ ያለችንን ቀን በእውነት ተሳስበን ተፋቅረን በቃ እንድንኖር። እኔ ለዚህም ይመስለኛል በእውነት እግዚአብሔር ትልቅ መልክ ያለው ይመስለኛል። በዚህ ውስጥ እኔ ያነኝ በቃ አሁን የተለያየ ነገር አለ በሀገራችን ውስጥ እና ይሄ የኔ ነው፣ ያ የኔ ነው የምንለውን ነገር በማናስበው ደቂቃ ውስጥ ነው ጥለነው የምንሄደው በእውነት እና ይሄ ለእኛ ትልቅ ማንቂያ ነገር ሊሆን ይገባል። በቃ የኔ ነው የምንለው ነገር እኛ በዚህ ምድር ላይ ለምን የኔ ነው ይገባኛል የምንለው ነገር የለንም። በቃ እርግጠኛ ሆነሽ በእጅሽ ይዘሽ ከመጨረሻ ፈቅደሽ ከእጅሽ የምትለቂው ነገር ነው የኔ ነው የምትይው እንጂ ሳታስቢ ከእጅሽ ላይ የሚወሰድ ነገር የኔ ነው ብለሽ የምትይው ነገር ሊሆን አይችልም። ስለዚህ የኛ ነው የምንለው ነገር የለን። ጊዜያዊ ነን በቃ በዚህ ምድር ላይ እና ጊዜያዊ እስከሆንን ድረስ ደግሞ ይቺ የምንኖር የተሰጠችንን ጊዜ በመተሳሰብ በመፈቃቀር በቃ ራሳችንም በቃ ጊዜያችን ደርሶ እኛም ከዚህ ምድር ላይ የምንሄድ ሰዎች ነን። እስከምንሄድ ድረስ በእንዲህ አይነት ኑረን ለሚቀጥለው ጀኔሬሽን ደግሞ እንዲህ አይነቱን ምሳሌ ትተን እንድናልፍ በእውነት ይሄን ነው ሰሞኑን ቁጭ ብዬ የማስበው ይሄን ነው። በቃ ምን አለ ትምህርት ቢሆነንስ? በቃ ከዚህ ብንማርስ እንኳን እኛ አሁን ኢትዮጵያ ውስጥ ያለን ብሄረሰቦች ቀርተን የዓለሙም ሁሉ አንድ ላይ የሆናችሁ እች ነች ብሎ ነው እግዚአብሔር እዚች ጋር ያሳየን። በእውነት በቃ ሁሉም አንድ ላይ በቃ እዚቹ ጋር በቃ የመጨረሻ እች ነች ካፈር አናልፍም፣ በቃ በስጋ ከዛ እንግዲህ እኔ አንዳንዳ ማኝ ብናገር ከዛ ያለፈ ህይወት አለ። እኛ እኔን ያጽናናኝ ትልቁ ነገርም ይሄ ነው። ይሄ መጨረሻ አይደለም፣ መለያ ነው። ከዚህ ከምድር የምንለያይበት ወቅት ነው እንጂ መጨረሻ አይደለም። ቀጣይ ህይወት አለ። መሸጋገሪያ ነው ይሄ ወደ ሌላኛው ዓለም። ይሄ እኔም በጣም አጽናንቶኛል ግን እንደ ስጋ ደግሞ በዚህች ምድር ላይ እስካለን ድረስ ጊዜያዊ ኑሯችንን ደግሞ በመተሳሰብ በመፈቃቀር እንድንኖር በቃ በእውነት ለሰው መናገር ነው የምፈልገው። ሰሞኑን የምናገረውም ይሄምን ነው። ምን አለ በቃ ትምህርት ቢሆን እንድንተው። አሁን የሚሄድ እንኳን አናውቅም እኮ አሁን አሁን ይሄ እኮ ልጄ ጠዋት አዋርቷል። ወዲያው እኮ ነው እኔን አዋጡ። ከስድስት ደቂቃ በኋላ የለም። በዚች ምድር ላይ እኛም ከዚህ የተለየን ሰዎች አይደለንም። በዚች ደቂቃ ያናገርኩሽ እራሱ ምን እንዲመጣብኝ እንደሚችል እኔ አላውቅም። በቃ ከዚህ ምድር መቼ እንደሚሄድ ግን ያለኝን ጊዜ ደግሞ ለሚመጣው ትውልድ ጠቃሚ የሆነ ምሳሌ ትቶ ማለፍ መቻል ይህን ከዚህ ብንማርና በእውነት ብንመለከት ብዬሽ ነው የማስበው። የኢትዮጵያ አየር መንገድ ንብረት የሆነውና እሁድ መጋቢት አንድ ቀን 2011 ዓ ም ቢሾፍቶ አቅራቢያ የወደቀው ቦይንግ 737 ማክስ ኤት አውሮፕላን ውስጥ የነበሩ 149 ተሳፋሪዎችና 8ት የበረራ አስተናጋጆች በአጠቃላይ የ33 አገር ዜጎች ሕይወት ማለፉ ይታወሳል። በአደጋው ቤተሰቦቻቸውን ላጡ ሁሉ ብዙዎች መጽናናትን በመመኘት ሐዘናቸውን እየገለጹ ይገኛሉ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። በመጨረሻም በዋሽንግተን ዲሲ እና በአካባቢዋ የሚኖሩ የኢትዮጵያ አየር መንገድ የቀድሞ ሠራተኞች የቀድሞ ባልደረቦቻቸውንና በቢሾፍቱ አደጋ ሕይወታቸው ለጠፋ ተሳፋሪዎች በሙሉ የጸሎትና የመታሰቢያ ሥነ ሥርዓት አዘጋጅተዋል። ዝግጅቱ የተጠራው ለከነገበስቲያ እሁድ ነው። አስተባባሪዎቹን ሰለሞን አባተ ዛሬ አነጋግሯቸዋል። የፊታችን እሁድ ከነገ በስቲያ መታሰቢያ ዝግጅት ማዘጋጀታችሁን ሰምቼ ነበርና ስለዚያ ዝግጅታችሁ ንገሩኝ እስቲ። እነማን ናችሁ? በምን ሁኔታ ነው የምታዘጋጁት? እንዴት ነው የተሰበሰባችሁት? በበጌራ ወርቅ፣ እኔ እንግዲህ የቀድሞ የኢትዮጵያ አየር መንገድ የበረራ አስተናጋጅ ነኝ እና ይሄንን ፕሮግራም ያዘጋጀ ነው እጅግ በጣም አሳዛኝ እና አስደንጋጭ የሆነ አደጋ ደርሷል፣ እና በዛ አደጋ ሕይወታቸውን ላጡ የቀድሞ የስራ ባልደረቦቻችን እና መንገደኞችን ለማሰብና ሀዘናችንን ለመግለጽ የተዘጋጀ ፕሮግራም ነው። እኔ አቶ ገነነ አበባላለሁ በኢትዮጵያ አየር መንገድ የትራንስፖርት ክፍል ፎርማን የነበርኩ ነኝ። እና የበረራው ክፍል ከማንኛውም የበለጠ ቀጥተኛው ግንኙነት ከኛ ጋር ስለሆነ የቅርብ ግንኙነት ስላለን ለደረሰው አደጋ በጣም ከፍተኛ እንትን ይሰማኛል። እኔ አቶ ስመኝ ፍ እባላለሁ በ- በኢትዮጵያ አየር መንገድ የአውሮፕላን ጥገና ባለሙያነት ስሰራ የቆየው ነኝ። እንዲሁም በስልጠናው ክፍል ውስጥ ሳገለግል የቆየሁኝ ነኝ። ኢትዮጵያ ሕዝብ ብቻ ሳይሆን ለመላው ዓለም ያሳዘነ ከፍተኛ አደጋ ደርሷል። ይህም የቀድሞ የኢትዮጵያ አየር መንገድ የቴክኒክ ሰራተኞች ወይም የኤርክራፍት ቴክኒሽያኖች በሰሜን አሜሪካ በሚገኙት እነሱን ወክዬ ስናገር ልባችን በጣም በከፍተኛ ሐዘን የተሰማው ነው። የስራ ባልደረቦቻችን ብቻ ሳይሆን የስራ ወንድሞቻችን ማለት ይቀለኛል ብዙዎቹ አብረን የሰራንን እና በጣም ከፍተኛ ሐዘን ደርሶብናል። ይህንን ለቤተሰቦቻቸውም፣ ለመላው ዓለም እግዚአብሔር መጽናናቱን እንዲሰጣቸው እንመኛለን። ዝግጅታችንም እነሱን ለማሰብ የተከናወነ ዝግጅት ነው። ይህን ነው። እንዴት ተሰባሰባችሁ? እንዴት አዘጋጃችሁ? የት ነው የምታዘጋጁት? ይህንን ስነ ስርዓት በስንት ሰዓት ነው የሚዘጋጀው? ግሩፕ አለ፣ የቀድሞ የበረራ አስተናጋጆች ግሩፕ አለ፣ የግራውንድ ቴክኒሽያኖች የስቴሽኖች ግሩፕ አለ እና እዛ ግሩፕ ላይ ነው መጀመሪያ የጀመርነው ያዘጋጀነው። ቦታው የሚሆነው አርሊንግተን ቨርጂኒያ የኢትዮጵያን ኮሚኒቲ ነው የሚሆነው እና ፕሮግራሙ ምን ምን ያካትታል የሚለው ከተለያዩ የሃይማኖት አባቶችን ጋብዘናል። ከተለያዩ ሃይማኖት አባቶች ጥቃቶች ጸሎትና የእግዚአብሔር ቃል ይነገራል። ስለ ቀድሞ የስራ ባልደረቦቻችን በጣም አጭር የሆነ ባዮግራፊ ይኖራል። በተጨማሪ የተለያዩ ግጥሞች ይነበባሉ። ሌላ የቀድሞም አሁንም ካምፓኒ ውስጥ እየሰሩ ያሉ ሰዎች ንግግር ያደርጋሉ። በተጨማሪ ሻማ ብረተን በጸሎት እንዘጋለን ማለት ነው። ነብስ ይማር ለማለት ነው። እንዴት ነው ጥሪያችሁን እያስተላለፋችሁ ያላችሁት? ዋናው መንገድ ሶሻል ሚዲያ። በተጨማሪ ደግሞ በሃይማኖት ቦታዎች እንዲነገሩም አድርገናል። ይሄ ሳውት ሃይላንድ ስትሪት ላይ የሚገኘው የኢትዮጵያ ማህበረሰብ ውስጥ ነው የምታካሂዱት? ፕሮግራሙ የሚካሄደው ከሁለት ሰዓት እስከ አራት ሰዓት ነው። የፊታችን እሁድ ማለት ነው። የፊታችን እሁድ አቶ ገነነ፣ እርስዎ በጣም ቅርበት እንዳለት ነግረውኛል። የነበሩበት የስራ ቦታ በጣም ቅርበት ያለው እንደሆነ ከበረራው ጋር ነግረውኛል። እና እንዴት ነው የምትገናኙት ከአብራሪዎችም ከአስተናጋጆችም ጋር? እኛ ዋናውን የትራንስፖርት አገልግሎት ዶር ቱ ዶር ስለምንሰጥና እያንዳንዱ ፍላይት ከመብረራቸው በፊት ስኬጁሉ ለእኛ ነው የሚደርሰው። ስኬጁል ከደረሰ በኋላ እያንዳንዱን ፍላይት ኮኦርዲኔት አድርገን እያንዳንዱን ክሩ ከቤት አንጥጠን ወደ ስራ ከስራም ሲመለሱ መልሰን ወደ ቤት የምናደርስ ስለሆነ ከማንኛውም ለሁሉም የኢትዮጵያ አየር መንገድ ሰራተኛ እንሰጣለን። አገልግሎቱን በሰፊ ሰርቪሱን እንሰጣለን። ነገር ግን ክሮዎቹ ግን ቀን ከቀን ከማንኛውም የበለጠ የስራ ባህሪያችን ስለሚያገናኘን እንዲህ አይነቱን አጋጣሚ በሰማው በተለይ እኔ በጣም ያሳዘነኝና ሌሎቹም አደጋዎች በደረሱ ጊዜ ነበር። የዘንድሮውን አደጋ ግን በጣም ካሳዘነኝና በጣም ከተሰማኝ ነገር አንዱ እኔ አዲስ አበባ ነበርኩ። ቅዳሜ ማታ ፍላይት ተሳፍሬ መጣሁ። ልክ ኢሚግሬሽን ላይ ስትደርስ በአጋጣሚ ስልክ የከፈተ ሰው ኢትዮጵያን ኤርላይንስ እንደዚህ ሆነ ሲሉኝ ሾክ ድንንኩትና በቃ ደነገጡ አልቻልኩም። በጣም አሰማሜ ራሱ ከሌላው ጊዜ በጣም የተለየ ነውና በጣም በጣም ነው፣ ሾክ እዚህ ያደረገኝ። ምክንያቱም የተለያዩ ሀገሮች ካስተመሮች ናቸው። እነኛ ካስተመሮችን ቢሆን አየር መንገዱን እዚህ ያደረሱ ስለሆነ ከሰራተኞቻችንና ከስራ ጓደኞቻችን ለይተን የምናያቸው አይደለንም። አየር መንገዱ በእኛ በሰራተኛው ድካም ብቻ አይደለም እዚህ የደረሰው። ካስተመሩ ባይኖር ከፋይ መንገደኛው ባይኖር ኖሮ አየር መንገዱ እዚህ ዝና ላይ ባልደረሰ ነበር። ስለዚህ በደረሰው አደጋ የሰራተኛው ቤተሰቦች በአየር መንገዱ ተሳፍረው ሕይወታቸው ላለፉት ቤተሰቦችም ጭምር ከፍተኛ ሐዘን እየገለጹ ለቀሩትም ቤተሰቦች ሁሉ መጽናናት እንመኛለሁ። ስለዚህ የእሁዱ ዝግጅታችሁ ለ ባልደረቦቻችሁ ብቻ ሳይሆን በዛ አይሮፕላን ላይ በደረሰው ጉዳት ለጠፉ ሁሉ ነው ማለት ነው። በትክክል አሁን ክሮቹ ይሄንን ኮኦርዲኔት አድርገው ወደ እኔ ሲደውሉ እኛ ደግሞ የትራንስፖርት ክፍልና የቤት ሰርቪስ አባል የራሳችን ማህበር ስለነበረን ልክ እንደ ደወሉልኝ ወደዛ ወደ ማህበሩ ደውዬ እኛም ከነ ቤተሰቦቻችን በቦታው ላይ እንደምንገናኝ እያቀናጀና ያለ ነው። አቶ ስመኝ እርስዎ የቴክኒክ ክፍሉ ሰራተኛ ኖት እና እንደዚህ አይነት አደጋ አየር መንገዱ ላይ ሲደርስ እንደ ቴክኒክ ባለሙያ ምንድን ነው የሚያስቡት? ይሄ ጄት ቀደም ብሎ በቴክኒክ ባለሙያዎች ታይቶ እንዲህ አይነት ችግር ሊያስከትል እንደሚችል አይገመትም ነበር ወይ? ብላክ ቦክስ የተባለው ዲኤፍዲአር ወይም ቮይስ ሪከርደሮች ወጥተው ተወስደዋል። እነሱ እንግዲህ ከመጀመሪያው ጀምሮ ያሉትን ነገሮች፣ የእያንዳንዱን እንቅስቃሴዎች የሚነግሩ ነው። ዲኤፍዲአር የተባለው እያንዳንዱን እንቅስቃሴዎች ምን ተከናውኑ ነበረ የሚለውን ዲጂታል በሆነ መልኩ የሚያቀርብ ነው። ምን አክሽን እንደወሰደ ፓይለቱ ፓይለቱ በወሰደው አክሽን ውስጥ እያንዳንዱ ነገሮች ምን ምላሽ እንደሰጡ እቃዎቹ ራሳቸው ለታዘዙት ነገር ምን ምላሽ እንደሰጡ ሪፖርቱን ጀነሬት የሚያደርግ ነው ወይም የሚያወጣ ነው እና ከዛ መረዳት እንችላለን። ግን እንደ ቅድመ ትንበያ እንዳይሆንብኝ መሬት ላይ ካለ ከቴክኖሎጂ ባሻገር ከእኛ ሰዎች ጋር እንትን ይኖራል ብዬ እንደማመን በጣም ይቸገራለሁ የሚያሉትን ጥንቃቄ ስለማቸው በቅርብ የምታውቋቸው ባልደረቦቻችሁ አሉ። በግለሰብ ደረጃ የምታውቋቸው በዚህ የተጎዱ? ያው በስራ ደረጃ አብሮ በመስራት አብሮ በመብረር ሳራን አውቃታለሁ እና በተጨማሪም ካፕቴን ያሬድን አብሬው በመብረር አውቀዋለሁ። እንዴት ነበሩ እነዚህ ሰዎች? በሚገርም ሁኔታ ሁለቱም እጅግ በጣም ጥሩ ሰዎች፣ በጣም ሰው አክባሪ፣ ትሑት የስራ ሰዎች ነበሩ። ከብቃት አኳያ ካፕቴን ያሬድ ሊጠረጥሯቸው የሚችሉበት ሁኔታ አለ። እኔ እንግዲህ እስከማውቀው በፍጹም እንዲህ አይነት Yeah. Okay. እሳቸውን ብቻ ሳይሆን አብዛኛው የኢትዮጵያ አየር መንገድ ፓይለቶች እጅግ በጣም የተመሰገኑ በጣም በከፍተኛ ትሬኒንግ አልፈው ለዚህ የሚደርሱ ናቸው። ና ብዙ ጊዜ ዋናውም አንደኛው በዓለም ዙሪያ የኢትዮጵያ አየር መንገድ የሚታወቅበት ሴፍቲ ሪካርድ ነው። ያ ደግሞ እንግዲህ የደህንነት ታሪኩ ማለት ነው። የደህንነት፣ አዎ፣ የደህንነት ታሪኩ አንዱ የሚታወቅበት እሱ ነው እና ያም ካለው ትሬኒንግ እና ከፓይለቶቹ ብቃት የተነሳ ነው ብዬ አምናለው። የአየር መንገዱ ሰራተኛ እጅግ ጠንካራ ሰራተኛ በብዙ ስልጠናዎች አልፎ የሚመጣ ነው እና ካፕቴን ያሬድ ብቃት ተማመናለሁ። መጨረሻ ማለት የምፈልገው በዚህ አደጋ ህይወታቸውን ያጡ ሰዎች ቤተሰቦችን፣ ወዳጆችን መጽናናትን እግዚአብሔር ይስጣችሁ ላለው በተጨማሪ ነፍሳቸውን ላጡ የስራ ባልደረቦቻችንና መንገደኞቻችን እግዚአብሔር ነፍሳቸውን በአጸደ ገነቱ ያውለው ለማለት የምፈልገው ነው። አመሰግናለሁ። በጣም እግዚአብሔር ይስጥልኝ። ደህና። አመሰግናለን። ከቀድሞቹ የኢትዮጵያ አየር መንገድ ባልደረቦች ጋር ሰለሞን አባተ በሌሎችም ጉዳዮች ላይ ተነጋግሯል ቀሪው የፊታችን እሁድ ይቀርባል አድማጮች በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ42 ደቂቃ መሆኑን የስቱዲዮ ሰዓታችን ያመለክታል እዚህ ዋሽንግተን ላይ ከቀኑ 8 ሰዓት ከ42 ደቂቃ መሆኑ ነው አሁን የደረሰን ዜና አለ እርሱን አሰምተን ወደ ቀሪ ዝግጅቶቻችን እናልፋለን አዳነች ቀደም ሲል ካነበብነው ዜና ጋር የተያዘ ነው። ፕሬዚደንት ዶናልድ ትራምፕ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር በኢትዮጵያ ስለደረሰው የአይሮፕላን አደጋ በስልክ ተነጋግረዋል። ጠቅላይ ሚኒስትር አብይ በአደጋው ለሞቱት ስምንት አሜሪካውያን ቤተሰቦችና ወዳጆች ሐዘናቸውን ገልጸዋል። ዩናይትድ ስቴትስ አደጋውን በመመርመር ተግባር በመርዳቷም ፕሬዚደንት ትራምፕን አመስግነዋል። ፕሬዚደንት ትራምፕ በበኩላቸው ላለቁት ሰዎች ሐዘናቸውን ገልጸው አሜሪካ ከኢትዮጵያ መንግስት ጋር ለመስራት ቁርጠኛ መሆኗን አስምረውበታል። ወደ ሁለተኛው አጋማሽ ቀዳሚ ቅንብር እናልፋለን። ባለፈው ማክሰኞ በድሬዳዋ አስተዳደር ምክር ቤት የተካሄደውን የአመራር ለውጥ እንደማይቀበለው የጉርጉራ ጎሳ ውጋዛዊ ጉባኤ አስታውቋል። የጉባኤው ልዩ ጸሐፊ አቶ ጀማል ኡመር በተለይ ለቪኦኤ እንዳስታወቁት ኡጋዛዊው ጉባኤ ባወጣው መግለጫ ሹምሽሩ የአንድ ጎሳን የበላይነት ያንጸባረቀ ነው ብለዋል። አዲስ ቸኮል ዝርዝሩ አለው። የኡጋዛዊ ጉባኤ ልዩ ጸሐፊ አቶ ጀማል ኡመር ዛሬ ረፋድ ላይ በተለይ ለቪኦኤ በሰጡት መግለጫ ሰሞኑን የድሬዳዋ አስተዳደር ምክር ቤት በሁለተኛ ዓመት አምስተኛ አስቸኳይ ጉባኤ ላይ የተደረገውን የአመራር ለውጥ እንደማይቀበሉ አስታውቀዋል። ይህ መግለጫ እንግዲህ የሚመለከተው በተለይ በድሬዳዋ ላይ ያለውን የአስተዳደር የሹም ሽረትና የግምገማን ሂደት ነበር ለመግለጽ የፈለግ ነው። ስለዚህ በቅርቡ የተካሄደው የድሬዳዋ አስተዳደር ግምገማ በቀጥታ የለውጡ ተጠቃሚ እንዳይሆን በግለሰቦች ፍላጎት የተሰራ ስራ ነው። እዚህ ላይ እርምጃ መውሰድ ያለበት የኢትዮጵያ ሶማሌ ዲሞክራሲያዊ ፓርቲ እንደ ፓርቲ በድርጅታዊ አሰራር ውሳኔ መሰጠት ሲገባው በዘፈቀደ ግለሰቦች ናቸው ሹም ሽረቱንም የገምገማን ማቅጣጫ በማሳት ውሳኔ የተሰጠው ማለት ነው። ስለዚህ ይህ ውሳኔ ደግሞ እንደ ጉርጉራ ጋዛይ ጉባኤ ጉዳዩን ተመልክቶ ውሳኔ ሰጥቶበታል ማለት ነው፣ ተቀባይነት እንደሌለው ነው። ባለፈው ማክሰኛው የግብርና ውሃ፣ ማዕድንና ኢነርጂ ቢሮ ኃላፊ ሆነው የተሾሙትና እስከ ሹመቱ ዋዜማ ድረስ የድሬዳዋ ኢሶዴፓ ጽፈት ቤት ኃላፊ የነበሩት አቶ አብዱሰላም አህመድም ጭምር ኢሶዴፓን የሚወክሉ አመራሮች ምርጫ ላይ ግልጽ መረጃ እንዳልነበራቸው ይናገራሉ። ነገር ለመቀየር ኢንዶርስ ለማድረግ በፓርላማ ማታ ነው የተነገረኝ፣ ሁለት ሰዓት ላይ ማለት ነው። በሂደቱ ላይ እኔም ቅሬታ አለኝ። ማለት ትክክል አልነበረም። እንደዛ ሳይሆን በንግግር በሀሳብ በመለዋወጥ መሆን ነበረበትና እንደ የፓርቲ አሰራሪን የተከተለ አልነበረም። ያንን ቅሬታ ዬንም ንግሬያቸዋለሁ። እዚህ አምስት ወር እንትን ነበርኩና ጽህፈት ቤት ኃላፊ የፓርቲው። ስለዚህ በዚህ መልኩ መሆን አልነበረበትም። ገብተዋል። ወንበር የህዝብ ነው። በዛ መሰረት እንትን ሽግሽግ ማድረግ ይቻላል፣ ግን በትክክለኛው መንገድ መሆን አለበት። በድሬዷ የሶዴፓ ጽህፈት ቤት ኃላፊነት አዲስ የተሾሙትን ሰው ቢሮአቸው በመሄድ ለማግኘት ያደረግኩት ሙከራ አልተሳካም። ጅጅጋ የሶዴፓ ጽህፈት ቤት ኃላፊ አቶ ማህመድ ሻሌን በስልክ ለማግኘት ያደረግኩት ተደጋጋሚ ጥረትም እንዲሁ አልተሳካም። በድሬዷ ካሉት የሹመት መደቦች አርባ ፐርሰንቱ ለኢሶዴፓ የሚሰጥ ሲሆን ከዚህ መካከል በአስተዳደሩ አብላጭን ቁጥር የሚይዙ ኢሳዎችና ጉርጉራዎች አብዛኛውን የኢሶዴፓ የሹመት መደቦች ይይዛሉ። የድሬዷ ከንቲባ በየአምስት አምስት አመቱ ከኦዴፓና ኢሶዴፓ ነው እየተፈራረቀ የሚሾመው አሁን ከየሳ ጎሳ የተገኙትና ለሶስት አመት ተኩል በከንቲባነት ያገለግሉት አቶ ኢብራሂም ውስማን የመልቀቂያ ጥያቄ አቅርበው ከንቲባነታቸውን ሲለቁ በእርሳቸው ቦታ ኢሶዴፓ በጩነት አቅርበው ያሾማቸው አዲሱ ከንቲባም ኢሳ መሆናቸው የቅሬታ መንስኤ እንደሆነ ነው ስማቸው መግለጽ ያልፈለጉ አንድ መካከለኛ አመራር የሚናገሩት። እንደ አመራሩ ገለጻ የ40/40/20 ቀመር ከመጣ ወዲህ ሶማሌን ወክሎ የድሬዷ ከንቲባ የሚሆነው ኢሳ ብቻ መሆኑ ቅሬታ ፈጥሯል። አስቀድሞ ለዛሬ አርብ ይፋ ይሆናል ተብሎ የነበረው የአስተዳደሩ የመካከለኛ አመራሮች ሹምሽር ውጤትም በዚሁ አለመግባባት ሳቢያ ላልተወሰነ ጊዜ ይፋ ሳይደረግ መተላለፉን እኚሁ አመራር ለቪኦኤ አስታውቀዋል። ከወር በፊት የ442 ቀመር በመቃወም ከተማ አቀፍ ተቃውሞ ላይ ተሳታፊ የነበሩት የሳተናው የድሬ ወጣቶች ህብረት አባል የሆነው ወንደሰን ኪዳኔም በዚሁ ቀመር ላይ ተመስርቶ የተካሄደው የአመራር ሹምሽር ለውጥ ያመጣል ብሎ እንደማያምን መግለጹን ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ራዲዮ አዲስ ቸኮን ነኝ፣ ድሬዳዋል። ወደ ቀጣዩ ቅንብር እናልፋለን። እሰጥ አገባ ባለፈው እሁድ ኢትዮጵያ አየር መንገድ ቦይንግ 737 ማክስ ድንገተኛ የመከስከስ አደጋ ሳቢያ ለቅምሻ ያህል ጀመር ያደረግነው የክርክር ፕሮግራም ነው ቀጥሎ የሚቀርበው። አዘጋጅና አቅራቢ አሉላ ከበደ። ህገ መንግሥት ባለመኖሩ ግን ወንጀለኛ አይጠየቅም ወይ? እዛ ላይ ግልጽ። ከዚህ እንውጣ፣ ከዚህ እንውጣ፣ ከዚህ እንውጣና ህገ መንግሥት አለን በል መንግሥት አለን በል በህገ መንግስትና በመንግስት ይሄን ጉዳይ እንጠይቅና እናቅንቅ ነው ካልን ማን ነው በኢትዮጵያ በአስራ ዘጠኝ ስልሳ ስድስት እስከ ሰባ ሰባ አንድ በነበረው ሁኔታ ውስጥ ተጠያቂ የማይሆኑ ወደዚህ ደግሞ ከገፋን አሁን እስከ ቅርብ እስከ ሀያ ሰባት አመት ድረስ ኢትዮጵያ ውስጥ የነበረውን ጭፍጨፋ፣ ሀገር መገንጠል፣ ማፍረስ፣ የተለያዩ ነገሮች የማያስጠይቁ ማን ነው ቁጥር አንድ ግን ኢያፓ በሁለት መቶ ሰባ አንድ ሰዎች ተጠያቂ ነው። ሀገርም በመክዳት አሁን ኮሎኔል መንግስቱን መጨረሻ ላይ የሚከሱበት ጉዳይ ላይ ኮሎኔል መንግስቱ ጥለው ጠፍተው ሊሆን ይችላል። እሱን ያረጋገጥነው ነገር የለም። በግድ ወጡ፣ እራሳቸው ሸሽተው ወጡ፣ እስከ ዛሬ ድረስ የተረጋገጠ ማስረጃ የለን። ወጡ፣ እሱን እናውቃለን በስነ ስርዓት። ነገር ግን ከሶማሌ ጋር በነበረ ኬዝ ኢህአፓ ተጠያቂ ነው። ብዙ ብዙ ኢትዮጵያ ውስጥ የጠፉት ጥፋት አለ። እሺ፣ አቶ ነሲቡ ባሉት ላይ መልስ መልካም። ከእሳቸው ከሰጡት አስተያየት ይለጥቁና ጥያቄዎች እናስከትላለን። ትንሽ በሰጡት ላይ ምንድን ነው ዛሬን ስንመለከት፣ ዛሬን ጊዜ ሰው ማወዳደር አይደለም የያዝነው አዎ እኔ ዛሬን ሳየው ጥፋትም ቢኖር ከማንም ከአፄ ኃይለሥላሴ አገዛዝ ይሻለን ነበር ልንል እንችላለን። ከአፄ ኃይለሥላሴ ደርግ መጣ ትሻለን፣ ትቼ ትብስን አይነት። አሁን ከደርግ ደግሞ አሁን ያለነው ሁኔታ ሲመጣ ማወዳደር አይደለም። አሁን በተሰሩ ሁኔታዎች ላይ ይጠየቃሉ አይጠየቁም ነው ይሄ መሰለኝ ዋናው ክዳል። ከዚህ አንጻር ሳየው ያነሷቸዋሉ። አሁን ኤያፓ ሁለት መቶ ሰባ አንድ ሰው ይለዋል እኔ አሁን የአፓን ወክዬ አይደለም ያለሁት። ይሄ እንዲታወቅ ያስፈልጋል። እነኚህ ግን በአፓ በኩል የተገደሉ እንትኖች? አዎ ተገለዋል አሉ እሺ፣ ተጠያቂነት አለ። ፋይል መክፈት ነው የአንተ ከሆነ። አሁን መንግስቱ ኃይለ ማርያም ግን ይጠየቃል። የአባ ስለገደለ ከወንጀል ነጻ ይሆናሉ ማለት አይደለም መንግስቱ ኃይለ ማርያም። ይህንን ነው የምመለከተው፣ በዚህ መልክ ነው ህግ ይዳኘው። የአባ የሚጠየቅ ከሆነ ይጠየቃል። እነኛ ህገ መንግስት ስለሌለ አሁን ያለው ህጋዊ መንግስት ስላልሆነ እነኛ አይደለም በቀረብ ነው ምንትን በበተን ነው ወረጠ ላይ በወጪ ሶስተኛ ወገንም ለፍርድ ሊቀሩ ይችላሉ። ይህንን ሁሉ ነው የምናሰማው እንደገና መንግስቱ ኃይለ ማርያም በአስራ ሰባት አመት ሰሩ ከተባለው ላያይዘውና አሁን ለምን ያስፈልጋል? ይሄ ሁሉ የሚባልበትም እንትና ፍትህ ምንጊዜም ልጠይቅ ችላለች ምንጊዜም ጥያቄ ሊነሳ ይችላል። ከሀያ ከሰላሳ ምናምን አመት በኋላ ነው። በቅርብ ከፍ ያለኝን ያስያዝ ነው። በደንቨር ምንድን ነው እውነቱ እስካለ ድረስ ወንጀሉ እስካለ ድረስ መስካሪዎች እስካሉ ዶክመንቱ እስካለ ድረስ ፍርድ ቤት ምንጊዜም ክፍት ነው። ይሄንን ነው የምንመለከተው። እና ከዚህ ጋር የስልሳዎቹ እና እነኝን ነው ዋናው ያነሳሁት ግን እንደው ወግዘን ከተሰጠኝ የቀይ ሽብር ነው። ደግሞ ትልቁ ብዙ ሺ ያጠፋውን የፍቅረ ስላሴን ጠቅሰው ስለ ቀይ ሽብር ሁለት ሺ ሰው ነው የሞተው ብሎ የጻፉ ናቸው። እኔ እንኳን በእጄ ወደ ስምንት ሺህ ሰው አለኝ በቀይ ሽብር የተገደሉ በእጄ ትክክል ስጋለሁ። እና ከዛ በላይ በትክክል ቁጥሩን የተዛባ ነው። በመቶ ሺ የሚቆጠር እንደሆነ ነው የሚገመተው። ይሄ ደግሞ በፊትም በጊዜው አምስት ኢንተርናሽናል ትሮች ሁሉ የዘገቡት ነገሮች አሉ። እነሱ ሁሉ ገና ይወጣሉ። ነሲቡ እዚህ ላይ ይቅርታ ስላቆንኩት እንጂ ማስረጃ በሌለን ጉዳይ ላይ በወረቀትና በሰነድ ባልሰፈረ ጉዳይ ላይ ይገመታል፣ ከላይ ዘግቦታል የሚባሉት ነገር ትንሽ ለሰሚ በጣም ይከብዳል። ስለዚህ ዳታው ካለች አንዳኝ ሁሉ እኮ የምላቸው መረጃዎች ይቀርባሉ። ለምሳሌ አሁን ልቀጥልና በግድያ ላይ ነው እኔ የማትኩረው ሁልጊዜ የአፓ ስለተኮሰ ደርግ ግድያ ጀመረ ይባላል። ኖ ደርግ አዎ ከስልሳ ዘጠኝ በኋላ ገሎ መሬት ላይ ይጥላል። ያ ተጀምሯል ግን ከስልሳ ዘጠኝ በፊት ለምሳሌ እንደ ምሳሌ ከሰበሰብኳቸው በትንሹ ላስረዳና አዲስ ዘመን ጋዜጣ የዘገባቸው የፍየል ወጠጠ እየተባለ ከሌሉት ሌላ መጋቢት ዘጠኝ ስልሳ ሰባት ለምሳሌ እነመለስ ተክሌ ዝርዝር ላይ እንዳልገባ ሰዓት የለም እንደ በአዲስ ዘመንን የየቀኑን ማየት ይቻላል ግንቦት ሰላሳ ቀን አስራ ዘጠኝ ስልሳ ሰባት አመተ ምህረት ጦር ፍርድ ቤት ቀርበው በእስር የተፈረደባቸውን አምስት ሰዎች አውጥቶ ገሏል መስከረም አስራ ስድስት ቀን ስልሳ ስምንት አመተ ምህረት በኢትዮጵያ አየር መንገድ አመፅ ተነስቶ በዛ ምክንያት የተገደሉ ሰባት የቆሰሉ አስራ ዘጠኝ ሰዎች አሉ። መድረሻ አዲስ ዘመን የዘገበው ነው። አሁንም አስራ ዘጠኝ ስልሳ ስምንት መጨረሻ አካባቢ እነ ሻለቃ ሲሳይ፣ ሻለቃ ኪሮስ አለማየሁ፣ ብርጋዴ ጀነራል ጌታቸውን ሰዎች ተገደሉ ሲሆን ነሐሴ ስድስት ቀን ስልሳ ስምንት ሲሆን ሲያሙ ነው የተገደሉት አልጨርሳ እንደ የት ሊገባ በሚል የመቶ አለቃ በእውቀቱ ካሳ እነ መቶ አለቃ ስለሽ በየነ እነኝ ሁሉ አዲስ ዘመን በትንሹ አዲስ ዘመን የዘገባቸው በደርግ የተደረጉ ግድያዎች ናቸው። እንግዲህ ይሄ ስለ ሰው ልጅ ፍትህ ስለ ዜግነት መብት ያለ ፍርድ ግድያ ከሆነ እነኚህ ሁሉ በክሱ ላይ በእንትኑ ላይ ይካተታሉ። ከስልሳ ዘጠኝ በፊት ከነበሩ በጣም ከብዙ በጥቂቱ ነው ማነሳው። ይህንን የምመለከተው እኔ አሁን እዚህ መንግስቱ፣ ለፍርድ ይቅረብ ስለ አንድ ፓርቲኩለር እንትን ላይ ሁሉም አተኮር አይደለም። እነኚህ ሁሉ ወንጀሎች የተሰሩት ማነው? ስለ ሰው ልጅ ከተናገርን ደርግም ሆነ በመንግስቱ ኃይለማርያም የሚመራው ደርግ ራሱ ወንጃይ ራሱ ከሳሽ ራሱ ፍርድ ሰጪ ራሱ ገዳይ ራሱ ቀባሪ ሆኖ ከአስራ ዘጠኝ መቶ ስልሳ ሰባት ዓመተ ምህረት ጀምሮ የሰገል ነበረ አገዛዝ ነው። ይህንን ነው የምንመለከተው። በነኚህ መረጃዎች ተጠናክረው ለፍርድ መቅረብ ያለበት፣ ኢትዮጵያን እንደውም ልጆቿን የጨረሰ ከዚህ ጋር ደግሞ የቀይ ሽብር ጉዳይ ደግሞ ዝርዝር ብንሄድ መልካም በኖርማል ጥያቄ እናስከትላለን። ሁለታችንም ጋር መቶ አለቃ ይጠብቁ። አጠር ያለ ጥያቄ ጠይቄ ወደርሶ እመጣለሁ። አቶ ነሲቡ እንደ ኮሎኔል መንግስቱ ኃይለ ማርያም ያለ አገር ምራ በገለልተኛ አይን አልታይም ቢሉ፣ ያ ጥያቄ ቢነሳ፣ ገለልተኛ ስለመሆኑ ትክክለኛ ፍርድ ስለማግኘታቸው ምንድን ነው ዋስትናው? እዚህ ጋር እንግዲህ ይህንን የህግ ባለሙያ በደንብ እነሱ ቢመለከቱት። ምክንያቱም ይህን ጉዳይ እኛ ስናነሳ የነበረውን ከጊዜ አንጻር የህግ ተከራካሪ ሆነን አይደለም፣ ግን ፍትህ ያስፈልጋል ከሚል ነው። አሁን ምንድን ነው የቀረበው? አማራጮች፣ አሁን ባለው በጠቅላይ ሚኒስትር ዶክተር አብይ አመራር ባለው ለውጥ ስለ ፍትህ፣ ምክንያቱም በኢህአዴግ ዘመን አልተቻለም። አሁን አዲስ የለውጥ ምዕራፍ ስለሆነ ይህን ነገር ያቅርቡልን፣ ይህን ነገር አቤት ብለን ለጠቅላይ ሚኒስትሩ ጽፈናል፣ ሀገር ቤት እንዲቀርቡ። ጠቅላይ ሚኒስትሩ አብይ አሁንም ይህን ነገር የማይደግፉና ማይፈልጉ ከሆነ ደግሞ አማራጮችን ያቀረብነው ነው፣ በሶስተኛ ሀገር ይሁን ያ ሶስተኛ ሀገር ግን በምንም መልክ ነው የሚካሄደው፣ ጽፈናል። ለተባበሩት መንግስታት፣ ለአውሮፓ ማህበረሰብ ጽፈናል። ለኔዘርላንድ ላለው ኢንተርናሽናል ክሪሚናል ኮርት ጽፈናል። ለተለያዩ የአሜሪካ መንግስት ጽፈናል። በነኝ ሁሉ ለጻፍንላቸው ትብብር አድርገውልን እኚህ ሰው ወንጀለኛ ናቸውና ሌላ ሶስተኛ ሀገርም የመታየት ኦፕሽን አማራጭ እንዳለ ነው ያቀረብነው። መልስ አግኝታቸዋል? ከአንዳቸውም እስካሁን የተገኘ መልስ አለ? ይቅርታ ከጠቅላይ ሚኒስትር አብይም ከተባበሩት መንግስታትም ከሰባ ጠቅላይ ሚኒስትሩ ጋር ሁለቴ ጽፈናል። በፖስታም በኢሜልም በሚቻለው ሁሉ እንዲደርሳቸው ልከናል። ምንም መልስ ያገኘነው የለም። ይሄንን ከሌላ ከጸፍነው ነው የአውሮፓ ማህበረሰብ እንደደረሳቸውና ይሄን ጉዳይ በአጽኖት እንደሚከታተሉት ምላሽ ሰጥተውናል። ሌላ በኩል ግን የተፈጠነ ይሄ መቶ አለቃ መስፍን ደርሶ ልምጣ በአንድ ወቅት አገር የመራ በስልጣን ዘመኑ የተፈጸሙ ኃላፊነቶች ወንጀሎች አሉ ከተባለ መጠየቅ ለምን ችግር ይሆናል? በፍርድ ሂደት ውስጥ ለማለፍ ለምን ችግር ይሆናል? በጣም አመሰግናለሁ። አሉላ፣ በነገራችን ላይ በጣም አድናቂ ነኝ። እንግዲህ ዛሬ እድሉ ደርሶኝ ነው አንተ እንድጠይቀኝ ወደዚህ የመጣሁት። ረጅም ጊዜ አድማጭህ ነኝ፣ አድናቂ ነኝ። በጣም በሳል ጋዜጠኛ ለጠየቀኝ ጥያቄ መልስ ለመስጠት ሲጀመር፣ አንድ መሪ በሰራው ስራ በአንድ ሀገር ላይ በጉልበት በፈንቅለ መንግስት አድርጎ ስልጣን ላይ ሊመጣ ይችላል፣ በህዝብ ተመርጦ ሊመጣ ይችላል። የተወሰነ የአስተዳደር ዘመን ይኖረዋል። በአስተዳደር ዘመኑ ለሰራቸው መልካም ስራዎች ምስጋናን ይቸራል። ሌላም ሌላም ነገሮች ይገጥሙታል ማለት ይሰጠዋል። ለሚያጠፋቸው ጥፋቶች ግን ተጠያቂ የማይሆንበት ምንም ምክንያት የለም። የምናወራው ስለ መንግስት ነው። ስለዚህ የሚጠየቅበት ነገር አለ። በጣም በዝቅተኛ ደረጃ እንኳን ባሉ ስልጣን ባላ ያላቸው ሰዎች ይጠየቃሉ። እኔ ኮሎኔል መንግስቱ አስራ ሰባት አመት ሀገሪቷን ሲያስተዳድሩና ሲመሩ ላጠፏቸው ጥፋቶች አይጠየቁ የሚል አርጊመንት የለኝ። በስነ ስርዓት ሊጠየቁ ይችላሉ። ግን ችግሩ ምንድን ነው? ይሄን ጥያቄ የሚያነሱ ሰዎች ራሳቸው በደም የተጨማለቁ ሰዎች እሳቸውንም ወደዚህ ስታቱስ የከተቷቸው እሳቸውንም ሆነ አስተዳድራቸውን ወደዚህ ራስን ፕሮቴክት ወደ ማድረግ ወደ በደም ወደ መጨማለቅ ወደ መጥፎ ነገር ስርአቱን ያስገቡት እነዚህ ሰዎች ናቸው። ግድያውንም የጀመሩት እነሱ ናቸው። በኢትዮጵያ ላይ ጥቁር ነጥብ የጣሉብን እነዚህ ሰው ናቸው። በነገራችን ላይ ብዙዎቻችን ከቤተሰቦቻችን የተወሰነ ሰው ሞቷል። በኢህአፓም ሳይድ ይሁን በደርግ ይሁን ተሰልፈው ተጠፋፍተዋል። በመጀመሪያ ደረጃ ላይ ገና ንግግሬን ሲጀምር የገለጽኩት በየትኛውም ሳይል ላይ ማንም ሞተ ዞሮ ዞሮ የጠፋው ኢትዮጵያዊ ነው። በዛ ደግሞ ኩራት ይሰማናል ሳይሆን የሚያጸጽተን ጉዳይ ነው። ያ ጊዜ ለኢትዮጵያ ጥሩ ጊዜም አልነበረም። እና ይህንን ጥያቄ የመጠየቅ የሞራል መብት ያለው ማን ነው? እጁ ከደም የነጻ ሰው ነው መጠየቅ ያለበት ወይንስ የመጀመሪያ ጭፍጨፋውን አከናውነው፣ ነገር ግን መንግስቱ ኃይለ ማርያም አጋጣሚ ሆነው እድለኛ መንግስት አልነበሩ እንጂ የሰራቸውን ስራዎች ብንቆጥር ብዙ ብዙ ነገር ልንል እንችላለን። አሁን ትልቁ ችግር በየትኛው መድረክ ላይ ስለ መንግስቱ ኃይለ ማርያም መጥፎነት ነው የሚነገረው? መንግስቱ ኃይለ ማርያም ገዳይ ነው፣ መንግስቱ ኃይለ ማርያም እንዲህ ነው። በኢትዮጵያ ላይ ጭራሽ አጌነስ እንደሆነ ተደርጎ ነው እንጂ እኔ መልካምነቱን ሲነገር ሰምቼ አላውቅም። ግን ስለ መንግስቱ ስለ ኢኮኖሚ መንግስቱ በሚነገርበት ጊዜ መቶ አለቃ እውነት ነው። ብዙ ጊዜ ስለ እሳቸው ነው የሚነገረው። ውሸት ነገር የተነገረ አለ ወይ? ምን እውነት የተነገረ ነገር አለ? አዲስ ሰዎች ሰዎች ተገብለዋል። ሀያ ሰባት ዓመት ሙሉ ሀያ ሰባት ዓመት ሙሉ ስሰማ ነበር። በየትኛው ሚዲያ በየትኛው መድረክ ላይ መንግስቱ ኃይለማርያም አትሊስት እንደዚህ እንደዚህ ነገሮችን አድርጓል ተብሎ በጎ ነገሩ ሲነገር አልሰማሁም። ስጥሩ ነጥብ ነው። ይሄንን ለአቶ ነሲቡም እናነሳለን። አንድም እንደው የሚመሰገኑበት እሺ፣ መተለቃቀሩ ለጠቄ ጥያቄ ላጠቅፋቸው ጥፋቶች አይጠየቅ የሚል ማንም ዜጋ ሄድ ምንም በዚ ዙሪያ ላይ የሚያከራክረንም እና ጊዜ የሚያስበጅንም ጊዜ ያለ አይመስለኝም። ማንም ዜጋ ይጠይቃል። አመሰግናለሁ። በክርክሩ የተሳተፉት አቶ ነሲቡ ስባት ከካሊፎርኒያ፣ የመቶ አለቃ መስፍን ከበደ ከላስቬጋስ ናቸው። እናመሰግናለን። አድማጮች ክርክሩ አላበቃም፣ በመጪው ሳምንት ይቀጥላል። ዝግጅታችንን እያገባደድን ነው። በቀረችው ደቂቃ የማጠቃለያ ዜናዎች እናሰማለን። ፕሬዚደንት ዶናልድ ትራምፕ ከኢትዮጵያ ጠቅላይ ሚኒስትር አብይ አሕመድ ጋር በኢትዮጵያ ስለደረሰው የአውሮፕላን አደጋ በስልክ ተነጋግረዋል። ጠቅላይ ሚኒስትር አብይ በአደጋው ለሞቱት ስምንት አሜሪካውያን ቤተሰቦችና ወዳጆች ሀሰናቸውን ገልጸዋል። ኒውዚላንድ ውስጥ ክራይስት ቸርች በሚገኝ ሁለት መስጊድ ላይ ዛሬ በተከፈተ ተኩስ ቢያንስ 49 ሰዎች ተገድለዋል። የሀገሪቱ ጠቅላይ ሚኒስትር ጃሲና አርደርን አስከፊ የኃይል ተጠቃሚነት ተግባር ነው ብለውታል። የኤቪየሽን መርማሪዎች ባለፈው እሁድ ኢትዮጵያ ውስጥ ተከስክሶ የ157 ሰዎችን ሕይወት ባጠፋው የኢትዮጵያ አየር መንገድ ቦይን ጀት አይሮፕላን ላይ አንድ ባልተለመደ አቅጣጫ የሰፈረ የሚዛን ጥበቃ መሳሪያ ማግኘታቸው ታውቋል። ስለ ጉዳዩ እውቀት ያላቸው ምንጮች የሚዛን ጥበቃው መሳሪያ ያልተለመደ አቀማመጥ ባለፈው ጥቅምት ወር ከተከሰከሰው የኢንዶኔዥያ ላይን አየር መንገድ ጀት አይሮፕላን ጋር እንደሚመሳሰል ገልጸዋል። ዩናይትድ ስቴትስ ወታደራዊ ኃይል ከአንድ ሳምንት ባነሰ ጊዜ ውስጥ በአልሸባብ አማጽያን ላይ ሶስት የአየር ድብደባ አካሂዷል። ባለፈው ዓመት የዛሬ የአየር ድብደባ የተፈጸመበት ተብሎ ነበረ የከፋ የአየር ድብደባ የተፈጸመበት ተብሎ ነበር። በያዝነው ዓመትም የሚቀጥለው የአየር ድብደባ ታዲያ ካለፈው ዓመት ሶስት እጥፍ ሊሆን ይችላል ተብሏል። አድማጮች ዝግጅቶቻችን በዚሁ ይጠናቀቃሉ። ነገ ቅዳሜ ከምሽቱ ሦስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ ¶¶ <kit -t setups>